በኢትዮጵያ ዋና ከተማ አዲስ አበባና የክልል ከተሞች አደባባዮች መሽናት ክልክል ነው፣ መሽናት በሕግ ያስቀጣል፣ እንዲሁም አጥር ስር የሚሸና ውሻ ብቻ ነው የሚሉ ማስጠንቀቂያዎች ማንበብ እየተለመደ ነው። ማስጠንቀቂያዎቹ ግን አንድ ነገር ይጠቁማሉ፤ በኢትዮጵያ ደረጃውን የጠበቀ የመጸዳጃ ቤት እጥረትና የአጠቃቀም ጉድለት መኖሩን። እንደ አዲስ አበባ ባሉ ከተሞች የህዝብ መጸዳጃ ቤቶች ውስን ናቸው። ያሉትን ቢሆኑ የንጽህናና የአጠቃቀም ጉድለት ይታይባቸዋል። በምዕተ ዓመቱ የልማት ግቦች ኢትዮጵያ መሻሻሎች አሳይታበታለች ከተባሉት ዘርፎች አንዱ የግል ንጽህና መጠበቂያ መንገዶች ማግኘት ወይም አክሰስ ቱ ሳኒቴሽን ነበር። ዶክተር አበበ በየነ በጅማ ዩኒቨርሲቲ የማህበራዊ ጤናና የሜዲካል ሳይንስ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። አክሰስ ቱ ኢምፕሩቭ ሳኒቴሽን ወደ ዘጠና ደርሰናል ነው ከተማ ላይ የሚባለው በአብዛኛው ከተሞች ከስልሳ በላይ ኤምዲጂ ላይ የተቀመጠው ስንት ነው? አምሳ አንድ ነው። ስለዚህ ኤምዲጂን አሟልተናል ብለናል። ግን በትክክል በትክክለኛ ኢንዲኬተር ሲለካ ዝቅተኛ ነው። አክሰስ ቱ ኢምፕሩቭ ሳንቴሽን የምንለካባቸው መስተካከል፣ መቀየር አለባቸው። ሽንት ቤት ብቻ ተገንብቶ ሰው የማይጠቀምበት ከሆነ አክሰስ አለ ማለት አይቻልም። ጤናንም፣ ፐብሊክ ሄልዝ ኢምፖርታንሱም በሽታን ለመከላከልም ያለው ቫሊዩ ዝቅተኛ ነው ነው ዶክተር አበበ በየነ ከሌሎች ሶስት የዘርፉ ምሁራን ጋር የሰሩትና ባለፈው ግንቦት ወር ለህትመት የበቃ ጥናት በጎስቋላ የአዲስ አበባ መንደሮች ከሚኖሩ ዜጎች 11.4 በመቶ ያህሉ ብቻ የተሻሻለ የግል ንጽህና መጠበቂያ መንገዶች ያገኛሉ ሲል ያትታል። ከአጠቃላይ የከተማዋ ነዋሪዎች ደግሞ 41.2 በመቶ የመጸዳጃ ቤትን የሚጨምረው የዚህ ግልጋሎት ተጠቃሚ ናቸው። በከተማዋ የጎስቋላ መንደሮች ከሚኖሩ 80.4 በመቶ ዜጎች የሚያገኙት የመጸዳጃ ቤትና የውሃ አገልግሎት እጅግ ኋላ ቀር ነው። ዶክተር አበበ በየነ የአገሪቱን የግል ንጽህና መጠበቂያ መንገዶች መለኪያዎች ጎዶሎ በመሆናቸው ሊስተካከሉ ይገባል የሚል አስተያየት አላቸው። ከዚህ በፊት ኢንዲኬተር ብለው የሚሏቸው ሽንት ቤት መገንባት ብቻ መቁጠር፣ ትክክለኛ ኢንዲኬተር የሚባለው ግን ሽንት ቤቱ ተገንብቶ ሰዎች በአግባቡ ሲጠቀሙበት በአግባቡ መጠቀማቸውን የሚለካ ኢንዲኬተር የለም በንጽህና መያዛቸውን ያኛው ሽንት ቤት ደግሞ ሲሞላ ሌላ መቆፈር፣ እንደገና ደግሞ ሽንት ቤቱ ሲሞላ ያንን የተጠራቀመ ሰገራ በአግባቡ ማስወገድ፣ እነዚህ ሁሉ አልተካተቱም። እዚያ ላይ ሲሞላባቸውም በቃ በአግባቡ ማስወገጃ የለም። ተመጦም መልሶ ወደ ወንዝ፣ ወደ እርሻ ማሳ ነው የሚለቀቀው። ተመልሶ አካባቢን እየበከለ ነው። ከሰገራ ጋር የተያዙ በሽታዎችን መልሰው ወደ ኮሚኒቲ ይሄዳሉ። ሽንት ቤት መጠቀም ብቻ ዋጋ የለውም። ያም ኢንዲኬ ሜተር አልተጠቀሰም። የተባበሩት መንግስታት የህፃናት አድን ድርጅት ወይም ዩኒሴፍ በበኩሉ ያወጣው ዘገባ የትምህርት ቤቶች መጸዳጃ ቤቶች የጥራትም ሆነ የንጽህና ጉድለት እንዳለባቸው ያትታል። የመጸዳጃ ቤቶች ያሏቸውም ቢሆኑ የሴቶችና የወንዶችን የመለየት ችግር አለባቸው። በጥናቱ መሰረት ሴት ተማሪዎች በትምህርት ቤቶቻቸው ያላቸው የመጸዳጃ ቤት አገልግሎት ከወንዶቹ በአስር በመቶ ዝቅ ያለ ነው። ይህም ተማሪዎችን በተለይም ህጻናትን ትምህርታቸውን እንዲያቋርጡ አሊያም ንጽህናው ባልተጠበቀ ሁኔታ እንዲ ጸዳዱ ያስገድዳቸዋል። በተባበሩት መንግስታት የህፃናት አድን ድርጅት ጥናት ለናሙና ከተካተቱ 1800 ትምህርት ቤቶች መካከል በአጠገባቸው የእጅ መታጠቢያ ውሃ ያላቸው አራት ነጥብ አራት በመቶ ብቻ ናቸው። ሌላው ምንድነው? አዲስ አበባ ላይ እየሰራ ነው አርባን ስለሚባለው ወይም አርባን ፑር ላይ አክሰስ ቱ ሳኒቴሽን በጣም ዝቅተኛ ነው። ምንድ ነው አብዛኛውን ሜዳ ላይ ነው የሚጸዳዱ። ወደ አስር ፐርሰንት የሚሆነው ህዝብ ማለት ዘጠና ፐርሰንቱም ሽንት ቤት ቢጠቀም ይሄ አካባቢን ከበከለ፣ ከሽንት ቤት ጋር ተያይዞ የሚመጡ በሽታዎች ከመተላለፍ አይቆሙም። ሽንት ቤት ሲሞላ መጣጭ መኪና ሚኒስፓሊቲው የሚያቀርበው በጣም ወረፋ ነው አይደርሳቸውም በቀላሉ ስለዚህ ሽንት ቤታቸው ሞልቶ ተገደው ስላቡ ላይ ወይም ርብራቡ ላይ እስከ መጠቀም ድረስ እየደረሱ አይተናል። የውሃ ወለድ በሽታዎች በአመት እስከ አምስት መቶ ሺህ የሚደርሱ ህጻናትን ለሞት ይዳረጋል። በኢትዮጵያ ከሚከሰቱት በሽታዎች ከስልሳ እስከ ሰማኒያ በመቶው በውሃና የንጽህና ጉድለት የሚመጡ ናቸው። ዶክተር አበበ በየነ በመከላከል ላይ ላተኮረው የኢትዮጵያ መንግስት የጤና ፖሊሲ አድናቆት አላቸው። ቀስ በቀስ በመለወጥ ላይ የሚገኘው የከተሜ ኑሮ በመጸዳጃ ቤቶች አያያዝና አጠቃቀም ላይ የግንዛቤና ተግባራዊ ለውጥ በማምጣት ላይ መሆኑንም ይስማማሉ። ይሁንና በዘርፉ የሚታዩትን ችግሮች ለመቅረፍ በንድፈ ሐሳብ ደረጃ የተቀመጡት የመፍትሄ አቅጣጫዎች ተግባራዊ መሆን እንዳለባቸው ይመክራሉ።